በኢትዮጵያ በሁሉም አካባቢዎች በተፈጥሮና ሰው ሰራሽ በሆኑ ምክንያቶች ከሚከሰቱ አደጋዎች ዜጎች እንዲጠበቁ ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አሳሰበ። የኢትዮጵያ የአደጋ ስጋትና ስራ አመራር ኮሚሽን በበኩሉ በመላ አገሪቱ የሚከሰቱ ጉዳቶችን ለመቀነስና ለመቋቋም እየሰራ መሆኑን አመልክቷል። መለስካቸው አመሀነው የተከታተለው ፓርቲው ባሰራጨው የጽሑፍ መግለጫ ኢትዮጵያ ከመቼውም ጊዜ በላይ በበርካታ ሰው ሰራሽ እና ተፈጥሯዊ አደጋዎች ተከባ የምትገኝበት ወቅት እንደሆነ ይናገራል። በተለይ በአገሪቱ ሰሜን ክፍል ስላለ ሁኔታም እየተደረገ ያለው ጦርነት ለሀገራችን ብዙ ስጋትን የደቀነ እና አሁንም የሁላችንንም ልዩ ትኩረት የሚሻ ቅድሚያ የሚሰጠው መሆኑን ይገልጻል። በአደጋ ስጋት ሥራ አመራር ኮሚሽን የሕዝብ ግንኙነት ዲሬክተር አቶ ደበበ ዘውዴ በበኩላቸው በተፈጥሮ ይሁን በሰው ሠራሽ ምክንያቶች የሚፈጠረውን አደጋ ለመቋቋምና ለመቀነስ እየተደረገ የሚገኘውን ጥረት በሰፊው አብራርተዋል። በተለይም በአገሪቱ ሰሜን ክፍል በመንግሥት አሸባሪ ተብሎ የተሰየመው ህወሀት በከፈተው ጦርነት የደረሰውን ሰብአዊ ጉዳት ለመታደግ በኢትዮጵያ መንግሥት እየተደረገ ነው ያሉትን ዘርዝረዋል። በትግራይ ክልል አርባ ስድስት ፓርትነሮች ይንቀሳቀሳሉ። ለእነዚህ ፓርትነሮች ለአስተዳደራዊ ስራ የሚሆናቸውን እንዲሁም ፕሮግራማቸውን ለማስፈጸም የሚያስችላቸውን በጀት ምቹ ሁኔታ በመፍጠር ወይም በመፍቀድ አፕሮቭ በማድረግ ሁሉ የእኛ ተቋም የሚሰራ መሆኑን መግለጽ እፈልጋለሁ። ለምሳሌ እስከ ኦክቶበር ናይንቲን ድረስ ወደ ትግራይ ሶስት መቶ አርባ ስድስት ሚሊየን ሰባት መቶ ሰባ ሺ አንድ መቶ ሰማኒያ ነጥብ ስልሳ ሶስት ብር ወደ መቀሌ ቀድም ላልኩህ ለአስተዳደራዊ ስራ እንዲሁም ለፕሮግራም ስራዎች ለማስፈጸም የሚያስችል በጀት እንዲፈቀድላቸው ተደርጓል። እስካለፈው ጥቅምት ዘጠኝ ሁለት ሺ አስራ አራት ድረስም ምግብና ምግብ ነክ ያልሆኑ ከአርባ ሺህ ሜትሪክ ቶን በላይ በአንድ ሺህ አንድ መቶ አስራ አንድ ከፍተኛ የጭነት መጓጓዣ መኪኖች መግባቱንም ገልጸዋል። ወደ ትግራይ ከገቡት ከእነዚህ መኪናዎች መካከል ደግሞ የተመለሱት ሁለት መቶ አርባ ሁለት ብቻ መሆናቸውን አስታውሰዋል። በአፋር ክልል ደግሞ ለጉዳት የተጋለጠው ህዝብ ቁጥር ሁለት መቶ ስልሳ አምስት ሺህ እንደሚሆን ገልጸው አሁን የተፈናቀለው ደግሞ ምክንያቱም በእንደዚህ እንደዚህ አይነት አደጋ ውስጥ በሚፈጥሩ ጊዜ ሆስት ኮሚኒቲ ውስጥም ሊኖሩ ይችላሉ ብዙዎቹ አሁን በአስተናጋጅ ማህበረሰብ ማለት ነው አዎ አዎ አዎ ይኖራሉ ተብሎ ነው የሚታሰበው እና ዲስፕሌስድ የሆነው ግን ሰባ ስድስት ሺህ ነው ለእነዚህ ሰባ ስድስት ሺህ በመጠለያ ለሚገኙት የአደጋ ስጋት አመራር ኮሚሽንና የዓለም ምግብ ፕሮግራም ነው ሞቢላይዝ የሚያደርጉት ሪሶርሱ። እስካሁንም ባለው እነዚህ ሁለት አካላት ሰላሳ አምስት ሺህ ስድስት መቶ ሰላሳ ሰባት ኩንታል እህል ወደዚሁ አካባቢ ለሁለት መቶ ሰላሳ አምስት ሺህ ዲስፕሌስ የሆነው እንት ወገን እንዲከፋፈል ተደርጓል። በአማራ ክልል ያለውንም ሁኔታ አቶ ደበበ ዘውዴ እንዲህ ዘርዝረውታል። በአማራ ክልል ምናልባትም አሁን እየተገለጸ ያለው ትንሽ ቁጥሩ የጨመረው በዛ አካባቢ ነው። ከዘጠኝ መቶ አርባ አምስት ሺህ በላይ ነው ተፈናቃይ ያለው። እነዚህ እንግዲህ ሜንሊ ከዋግምራ፣ ከሰሜን ጎንደር፣ ከደቡብ ጎንደር፣ ከሰሜን ወሎ እና ከደቡብ ወሎ ዞኖች ነው የተፈናቀሉት። ከረንቲሊ ያሉበት ሁኔታን ለመግለጽ ሰሜን ወሎ አርባ ስድስት ስድስት መቶ ዘጠና አራት አለ ወልቃይት እና ጠገዴ መቶ ዘጠና ሺ ሰባት መቶ ሰላሳ ዘጠኝ አሉ። በማዕከላዊ ጎንደር ሁለት ሺ ሰባት መቶ ሰባት አሉ። በደቡብ ወሎ አራት መቶ ሀምሳ ዘጠኝ ሺ ሰባት መቶ ስልሳ ሶስት አሉ። አስራ ሁለት ሺ አርባ አንድ በየትነሱቤት ሰዎች ባህር ዳር በዋግምራ ስልሳ ስድስት ሺ ስምንት መቶ ሶስት አሉ። በሰሜን ጎንደር ዘጠና ስድስት ሺ ዘጠኝ መቶ ሰላሳ ሰባት አሉ። በደቡብ ጎንደር ስልሳ ዘጠኝ ሺ አምስት መቶ አስራሉ አሁን ከዚህ ውስጥ አራት መቶ ሀምሳ ዘጠኝ ሺ ሰባት መቶ ስልሳ ሶስቱ በደሴ አካባቢ የሚገኙ ናቸው። እንግዲህ ለእነዚህ ጥቅምት ዘጠኝ ድረስ በእኛ አንድ መቶ ሀያ ሁለት ሺ ስምንት መቶ አርባ አራት ኩንታል እህል ወደ ተለያዩ ዞኖች ለወረዳዎች እንዲሰራ ተደርጓል። በሌሎች የሀገሪቱ ክፍሎች ደግሞ በየወቅቱ በሚፈጸሙ የታጣቂዎች ጥቃት ህይወት እየጠፋ ሰዎች እየተፈናቀሉና ንብረት እየወደመ መሆኑን የዜማ መግለጫ ያትታል። በቅርቡ በቦረና ዞን ከአስራ ሦስት ወረዳዎች በአስሩ ድርቅ መከሰቱንና ብዙ የቤት እንስሳት መሞታቸውን በመቶ ሺዎች የሚቆጠር ሕዝብም እርዳታ የሚሻ መሆኑን መግለጫው ዘርዝረዋል። እነዚህን ተፈጥሯዊ የሚባሉ የአደጋ ምክንያቶች አስቀድሞ በመቃኘት አደጋውን መከላከል አይቻልም ነበር ለሚለው የአሜሪካ ድምፅ ሬዲዮ ጥያቄ አቶ ደበበ መልስ ሰጥተዋል። በቀጣይ እንዲሁም ትልቁ ትኩረታችን እንደ አገር የአደጋ ስጋትን በመቀነስ ደረጃ በተለያዩ ክልሎች የተለያዩ ሴክተር መስሪያ ቤቶችን በማስተባበር ብሔራዊ ደረጃ የተቀረጹ ፖሊሲዎችን ተግባራዊ በማድረግ ደረጃ አንድ መስሪያ ቤት ብቻ ሳይሆን ሁሉም መስሪያ ቤቶች የየድርሻቸውን በመውሰድ ለምሳሌ ግብርና አለ፣ ጤና አለ፣ ውሃ አለ፣ ሌሎችም እነዚህን አይነት እንዲሁም አሁን በአዲሱ የመንግስት መስረታ የቆላማውና ና አርብቶ አደር አካባቢ በሚኒስቴር ደረጃ ተቋቁሟል። እነዚህም በማድረግ ደረጃ ይህን ሀብት በመጠበቅ ያሉንን ሀብቶች በመጠቀም አደጋን መከላከል የሚቻልበት ስራ ተጠናክሮ ይሰራል ተብሎ ይታሰባል። እስካሁን ግን በመስራት ደረጃ ያንን ብዙ ርቀት ሄደናል ማለት አልችልም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ